ባለፉት ሶስት ዓመታት ውስጥ በውጭ ሀገር የሚኖሩ ኢትዮጵያውያን በተለያየ መልኩ ወደ አገር ውስጥ የገባው ገንዘብ መጠን ወደ ዘጠኝ ቢሊዮን ዶላር እንደሚደርስ በውጭ ሀገር የሚኖሩ ኢትዮጵያውያን ጉዳይ ድርጅት የሕዝብ ግንኙነት ዲሬክተር አቶ ወንደሰን ግርማ ለአሜሪካ ድምጽ ገልጠዋል። በኮቪድ-19ና በኢትዮጵያ ባለው ወቅታዊ ሁኔታ የተጎዳውን የኢትዮጵያ ምጣኔ ሀብት ለመደገፍ በውጭ ሀገር የሚኖረው ኢትዮጵያዊ ማህበረሰብ ከቅርብ ጊዜ ወዲህ የሚያደርገው ድጋፍ እየጨመረ ነው ሲሉ አቶ ወንደሰን ያስረዳሉ። ዝርዝሩን ደረጀ ደሳ ባጠናቀረው የንግድና ምጣኔ ሀብት ዝግጅት ውስጥ ታገኝታላችሁ። የኢትዮጵያ ዳያስፖራ ኤጀንሲ ከተቋቋመበት ካለፈው ሶስት ዓመት ጀምሮ እስካሁን በተለያዩ አገሮች ከሚገኙ የዳያስፖራ አባላት ወደ ዘጠኝ ቢሊዮን ዶላር መገኘቱን አቶ ወንደሰን ይናገራሉ። በሶስት ዓመታት የነበረውን ሁኔታም ሲያስረዱ ባለፉት ሶስት ዓመታት ኤጀንሲው ከተቋቋመ ወደዚህ ባሉት ጊዜያት ውስጥ ወደ ዘጠኝ ቢሊየን ዶላር ወደ ኢትዮጵያ ተልቋል። ያለፈውን አመት ሁለት ሺ አስራ ሶስትን ብቻ ካየን ሶስት ነጥብ ስድስት ቢሊየን የአሜሪካን ዶላር ወደ ኢትዮጵያ በዳያስፖራ አማካኝነት በረሚታንስ መልክ ተልቋል። ከዛ ፊት የነበሩት አመታት እንደምታስታውሳቸው ከኮቪድ ጋር በተያዘ በዓለም አቀፍ ደረጃ በተፈጠረው የኢኮኖሚ መቀዛቀዝ ምክንያት በለፈውም አመትም ከዛ ፊት በነበሩት አመታት ቅናሽ ያደውበታል። ብዙ ጊዜ አራት ቢሊየን እና ከዛ በላይ ነበረ ፕላን እናደርግ የነበረው በእነዚሁ መቀዛቀዞች ምክንያት ነው ሚገባ በአማካይ ወደ ሶስት ቢሊዮን ዶላር አካባቢ ነው ኤጀንሲው በቆየባቸው ሶስት አመታት የተገኘው። ባለፈው አመት ግን የተሻለ ወደ ሶስት ስድስት ቢሊየን የአሜሪካን ዶላር ወደ ሀገር ውስጥ ገብተዋል፣ በህጋዊ መልኩ በዳያስፖራው አማካኝነት። አቶ ወንደሰን እስካሁን የተገለጹት በሀዋላ ወይም እሳቸው እንደሚሉት በሬሜተንስ መልክ ብቻ መሆኑን አስረድተው ዳያስፖራው ወደ አገር ቤት የሚልካቸው ሌሎች የተለያዩ መስኮች መኖራቸውን ተናግረዋል። ኢትዮጵያ ውስጥ ከሚያውላቸው የመዋለ ንዋይ ሌላ ለምሳሌ እንደ ህዳሴ ግድብ ለመሳሰሉት ትላልቅ ፕሮጀክቶች የሚልካቸው የገንዘብ ድጋፎች መኖራቸውንም ገልጸዋል። ህዳሴ ግድብን እንደ ምሳሌ ሲጠቅሱ ለምሳሌ ሀገራዊ ፕሮጀክቶች ከመላቸው መካከል ልቆ ሀገራዊ ፕሮጀክት የታላቁ የኢትዮጵያ ህዳሴ ግድብ ነው። ለታላቁ የህዳሴ ግድብ በያዝ ነው በአዲሱ በጀት ዓመት ከሁለት መቶ ሚሊየን የኢትዮጵያ ብር በላይ ዲያስፖራው ወደ አገር ቤት ልቋል። አገራዊ ጥሪዎችም የምንላቸው መከላከያ ሰራዊቱን መደገፍ፣ የተፈናቀሉ ወገኖቻችንን ማገዝ ለመሳሰሉትም ከአንድ መቶ ሀያ ሚሊየን የኢትዮጵያ ብር በላይ ነው። ዳያስፖራው ባለፉት አራት ወራት አካባቢ ወደ አገር ውስጥ የላከው ዳያስፖራው አገር ውስጥ ያሉትን ፕሮጀክቶች በመደገፍ ብቻ ሳይሆን በውጭ ያለውንም ዲፕሎማሲ በገንዘብ በመደገፍ ያለውን ሁለገብ አስተዋጽኦ አቶ ወንደሰን እንደሚከተለው ያስረዳሉ። ይህ እንደምታውቀው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኢትዮጵያ ጉዳይ ላይ ከአስር ጊዜ በላይ ተሰብስቧል። ዳያስፖራውን ከአስር ጊዜ በላይ ሰልፍ ወጥተዋል። በልዩ ልዩ የዓለም ክፍሎች ምናልባት በጣም ከፍተኛ የሚባለው ኖ ሙቭመንት ወይም ንቅናቄ ነው። ግን ከዛ በፊትም ልዩ ልዩ ሰልፎችን አድርገዋል። ሰልፍ አድርጎ ብቻ አይመለስም። የአቋም መግለጫዎችን እያወጣ እያዘጋጀ ለሚመለከታቸው ተጽዕኖ ፈጣሪ ግለሰቦችም ሆነ ተቋማት ያቀርባል። ይሄ አንድ የፐብሊክ ዲፕሎማሲ መገለጫው ነው። ሌላኛው የፐብሊክ ዲፕሎማሲ መገለጫው ደግሞ ዲጂታል ዲፕሎማሲን በመጠቀም በዲጂታል ዲፕሎማሲ መታገል ነው። መልእክቶችን አሁን ይሄ ኖሞር የሚለው ወይም በቃ የሚለው ንቅናቄ ሲነሳ ዲጂታል ዲፕሎማሲ ላይ በትዊተር ዲፕሎማሲ ነበር የተነሳው። ከዛ ነው አድጎ አሁን በምናየው ደረጃ በዓለም አቀፍ ደረጃ ከሀያ ሰባት በላይ ከተሞች ላይ ሊታይ ይቻለ። ዳያስፖራ ይሄንን ይህንን ብቻ አይደለም ከፐብሊክ ዲፕሎማሲ ጋር ያለው ተሳትፎ ሰልፍ በመውጣት ወይም በሚዲያ ላይ በመሞገት ብቻ የሚወሰን አይደለም። የአሜሪካ ፖለቲካ የሚሰራው በሎቢ ድርጅቶች ነው። ያው ሎቢ ድርጅቶችን የበለጠ የቀረበ የብለት ተጠቃሚ ይሆናል። ዳያስፖራው የሎቢ ድርጅቶችን እስከ መቅጠር የሄደባቸው አጋጣሚዎች አሉ። የኢትዮጵያ ዳያስፖራ አባላት በተለይም የኢትዮጵያ ሚስዮኖችና ዲፕሎማቶች በሌሉባቸው ቦታዎች ሁሉ እየተሰባሰቡ በወቅታዊ ጉዳይ የተነሳ ገንዘብ እያዋጡ የሚልኩ መሆኑን አቶ ወንደሰን ተናግረዋል። በቅርቡ ተጀምሮ እስካሁን ከሁለት ሚሊዮን ዶላር በላይ ማስተላለፍ የቻለው የአይዞን መተግበሪያ ማስተላለፊያም የዳያስፖራው የኢትዮጵያ ምጣኔ ሀብት ለመደገፍ ገና ያልተነካ እምቅ ሀብት ያለው መሆኑን ያሳያል ብለዋል አቶ ወንደሰን። እንግዲህ የኢትዮጵያ ዲያስፖራ ከፍተኛ አስተዋጽኦ እያደረገን ያለ ፋይናንሻሊ ሀገሩን ለመደገፍ አቅም እንዳለውም አሳይተዋል። ለዚህም ዋነኛ ማሳያችን የሚሆነው አይዞን ኢትዮጵያ ወደ ትግበራ ከገባ ሶስት ሳምንት አካባቢ ነው የሚሆነው በትግበራ ላይ በቆየባቸው ሁለት ሳምንታት ወደ አምስት መቶ ሺህ ዶላር አካባቢ ነበር ገቢ የሆነው። አሁን ሶስተኛው ሳምንት ላይ በተለይም ከኖሞር እንቅስቃሴ በኋላ ከአንድ ሚሊየን ዶላር በላይ ነው ገቢ መሆን የቻለው። አብዛኛው ገንዘብ የተሰበሰቡ ደግሞ አስር ሺህ ሰዎች የማይሞሉ ናቸው፣ ይህን ገንዘብ ሰፖርት ያደረጉት የዚህ አንድምታ ምንድን ነው? በአንድ ሳምንት ውስጥ አስር ሺህ የማይሞሉ ሰዎች ከአንድ ሚሊየን ዶላር በላይ ማውጣት ከቻሉ የኢትዮጵያ ዲያስፖራ አቅሙ እምቅ አቅም አለው ማለት ነው የሚል ነው የሚያሳየው ኢትዮጵያ ደግሞ ሶስት ሚሊየን እና በላይ ኢትዮጵያ ዳያስፖራ ካላት መቶ ሺህ ቢያዋጡ ብለን ስናስብ ወይም ሁለት መቶ ሺህ ቢያዋጡ ብለን ስናስብ ወይም ቁጥሩን ከፍ አድርገው አምስት መቶ ሺህ ቢያዋጡ ብለን ስናስብ እነዚህ ምዕራባውያን ሀገራት እንከለክለዋለን ከሚሉት ገንዘብ እጅግ በጣም ይላል። ገንዘብ ከዳያስፖራው ማሰባሰብ እንደሚቻል ያሳየ ነው። የኢትዮጵያ ዳያስፖራ ኤጀንሲ የምጣኔ ሀብቱን በመደገፍ ረገድ ወደፊት እንደ ትኩረት አቅጣጫ አድርጎ የሚሰራው የዳያስፖራውን እምቅ አቅም መጠቀም በሚችልበት መንገድ ላይ መሆኑንም አቶ ወንደሰን ተናግረዋል። ወደፊት የትኩረት አቅጣጫችን ሆኖ የምንሰራው እንደ ኤጀንሲ እንደ መንግስትም በዋነኛነት እዚህ ላይ ነው የሚሆነው። ጫናዎች እየበረቱ ስለሚመጡ የዳያስፖራውን እምቅ አቅም እንዴት አድርገን የምጠቀምበት ሌሎች ሀገሮች እንዴት ተጠቀሙ ከዲያስፖራዎቻቸው ምን ተጠቅመው እየተደረሱ እንደ በምን መንገድ ሄዱ የሚለውንም እያየን ነው። እሱን ተከትለን እንደዚህ ትልቅ ካምፔኖች ዲያስፖራውን የሚያሳትፉ ስራዎችን እንሰራለን። ይህ አሁን አይዞን የሚባለው ፕላትፎርም ለጊዜው በውስጡ ያለው አንድ ፕሮጀክት ወይም አንድ ኮዝ ነው፣ ሰፖርት ፎር ዲስፕሌስድ የሚለው ግን፣ ፕላትፎርሙ አንሊሚትድ ካፓሲቲ ያለው ኮዝ ብዙ ኮዞችን በውስጡ ሊይዝ ይችላል። ስለዚህ መልሶ ግንባታ ላይ የትምህርት ቤት ፕሮጀክት ብለን አንድ ኮዝ ልናስገባ እንችላለን። የጤና ተቋማት ግንባታ ብለን ሌላ ኮዝ ልናስገባ እንችላለን። ሴቶችን መደገፍ፣ ህጻናትን መደገፍ፣ አዛውንቶችን መደገፍ እያለን ልዩ ልዩ ፕሮጀክቶች ልናስገባ እንችላለን። ፕላትፎርሙን ካየኸው የሚፈልጉትን ፕሮጀክት ይርዱ ነው የሚለው ፕላትፎርሙ እራሱ ሲዘጋጅ እና ስክሮል እያደረጉ እየመረጡ ወደፊት አሁን በጣም አንገብጋቢ የሆነው የተፈናቀሉ ዜጎችን መደገፍ ስለሆነ እሱን ብቻ አስገባን እንጂ ወደፊት በፍላጎታቸው የትኛውን ኮዝ በደግፍ የበለጠ ውጤታማ እሆናለሁ ብለው ሊመርጡ በሚችሉበት ሁኔታ ነው ፕላትፎርሙ የተዘጋጀው። እያሰብን ያለ ነው ምንድን ነው ተቋማት መንግስታዊም መንግስታዊ ያልሆኑም ተቋማት ፍላጎታቸውን ከዳያስፖራ ሀብት እንዲሰባሰብላቸው የሚፈልጉትን ፍላጎታቸውን ለኤጀንሲያችን እንዲያቀርቡ ይደረጋል። ኤጀንሲያችን እነዛን ፕሮጀክቶች ይመርጣል፣ ፕራዮሪቲ ይሰጥና ከመረጠ በኋላ ፕላትፎርም ውስጥ እንዲቀመጥ ያደርጋል። አካውንት እንዲወጣለት ይሆናል። ስለዚህ ሪሶርስ ሞቢላይዝ ይደረጋል። በቀጥታ ሀብቱ ለሚሰባሰብለት መንግስታዊ ወይም መንግስታዊ ያልሆነ ተቋም ሀብቱ እንዲሄድለት ይደረጋል ማለት ነው። ስለዚህ ዲያስፖራው በቀጥታ ከሚረዳው አካል ጋር እንዲገናኝ ያስችለዋል። ውጤቱንም የሚያይበት መንገድ እግረ መንገዱን ይመቻቻል። ስለዚህ እነዚህ በተለይም ይሄ ፕላትፎርሙ በዋነኛነት የሪሶርስ ሞቢላይዜሽኑን አቅማችንን በጣም ነው የሚያጠናክርልን። መንግስት ከፍተኛ የዳያስፖራ አባላት አሉባቸው በተባሉት ከተሞች 19 የሚደርሱ የዳያስፖራ ሚሲዮኖችን አደራጅቶ ስልጠና እየሰጠ ሲሆን በቅርቡ እንደሚያስተማራቸውም የኢትዮጵያ ዳያስፖራ ኤጀንሲ የኮሚኒኬሽን ዳይሬክተር አቶ ወንደሰን ግርማ ተናግረዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ።